ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ትናንት ባወጣው የዓለም የሰብአዊ መብቶች አያያዝን የፈተሸ ሪፖርቱ የአውሮፓውያኑ ሁለት ሺህ አስራ አምስት ዓመተ ምህረት ያለፈው ማለት ነው የሰብአዊ መብቶች አያያዝ በእጅጉ ያሽቆለቆለበት እንደ ነበር አመልክቷል። በተለይ በአፍሪካ ቀንድ ሀገሮች በኢትዮጵያና በኤርትራ የከፉ የሰብአዊ መብቶች ጥሰቶች መመዝገባቸውንም ድርጅቱ በዚሁ ሪፖርቱ ጠቁሟል። ሚሼል ካጋሪ በዓለም አቀፉ የሰብአዊ መብቶች ሙግት ድርጅት የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ አገሮች መርሃ ግብር ምክትል ዳይሬክተር ናቸው። ሳሌም ሶሎሞን ሚስስ ሚሼልን በስልክ አነጋግራ ያጠናቀረችው ዘገባ ቀጥሎ ይቀርባል። የዓለም አቀፉ የመብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ትናንትና ባወጣው ዘገባ እንደ አውሮፓውያን አቆጣጠር 2015 ዓ የሰብአዊ መብት ጥበቃ በዓለም ዙሪያ እንዳሽቆለቆለ ይገልጻል። ወደ አራት መቶ ገጽ የሚሆኑ መረጃ በተለይ በኢትዮጵያና በኤርትራ የከፋ የሰብአዊ መብት ጥሰት ዘመን እንደነበረ ድርጅቱ ጠቅሷል። ሚሼል ካጋሪ በዓለም አቀፉ የሰብአዊ መብት ድርጅት የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ ሀገሮች ፕሮግራም ምክትል ዳይሬክተር ናቸው። ኤርትራ በዓለም ስደተኞችን ከሀገር በማፍለቅ ከሶሪያና አፍጋኒስታን ቀጥሎ ሶስተኛ ደረጃ ላይ ትገኛለች ብለዋል። ለዚህም ምክንያቱ ኤርትራን በተመለከተ ወሳኙ ነገር የብሔራዊ አገልግሎት ጉዳይ ነው። ብሔራዊ አገልግሎት ውስጥ ግን ተደራራቢ ጥሰቶች አሉ። ስለ አገልግሎታቸው መብታቸውን አያቁም፣ እናም ህገወጥ ነው። ምልመላው ደግሞ ላልተወሰነ ጊዜ ነው የሚካሄደው። ለሀያ ዓመታት የተመለመሉ ሰዎችን እናነጋግራለን። የሚሰጠው ክፍያ መሰረታዊ የኑሮ ፍላጎቶችን ለማሟላት ከቤተሰብ ጋር ለመገናኘትም ሆነ አብሮ የተደላደለ ህይወት ለማሳለፍ በቂ አይደለም። ጥለው ለመሄድ አይፈቀድላቸውም። ቢሄዱም መልክ ወይም ስርዓት ባለው ሁኔታ አይደለም። ከመኖሪያ ቤቶቻቸው በጣም ርቀው ስለሚሄዱ ህፃናት ወላጆቻቸውን የማየት እድል የላቸውም። ወላጅ አባቴን ካየው ዓመት ወይም ሁለት ዓመት አለፈኝ የሚሉ ልጆችም አሉ። ኤርትራ ውስጥ በብሔራዊ አገልግሎት ከሚያጋጥሙ ሕገ ወጥ ስራዎች በተጨማሪ ሀሳብ የሚገለጽበት ሁኔታ ጨርሶ የለም። የተቃዋሚ የፖለቲካ ፓርቲዎች እንዲኖሩ አይፈቀድም። የሃይማኖት ነጻነት ተገድቧል። የስራ ዕድሎች ዝግ ናቸው። በአጠቃላይ የመብት ጥሰቱ የተንሰራፋ ነው። በመቀጠልም ኢትዮጵያ ባለፈው ዓመት በተካሄደው ብሔራዊ የሕዝብ ተወካዮች ምርጫ ገዢው ፓርቲ መቶ በመቶ ማሸነፉን ከገለጹ በኋላ ተቃዋሚ ፓርቲዎች የምርጫ ዘመቻቸውን በሚያካሂዱበት ጊዜ መታሰርና እንግልት እንደደረሰባቸው አስረድተዋል። በኢትዮጵያ በነጻነት ሀሳብን የመግለጽና የመደራጀት መብቶች እንዲሁም አጠቃላይ የዜጎች ይዞታን አስመልክቶ ከጋሪ ሲናገሩ ካሚንግ ቱ ኢትዮጵያ ዊ ሲ ዘ ሴም ትረንድ ኳይት ም ሲግኒፊካንት ሪፕሬሽን ኦፍ ኢትዮጵያን ስንመለከት ተመሳሳይ ከፍተኛ የሆነ የሲቪል ማህበረሰብ አፈና እናያለን። የኢትዮጵያ መንግስት ስራዎቹንና ፖሊሶቹን የሚተቹትን የፖለቲካ ፓርቲዎች ይሁን ጋዜጠኞች ለምሳሌ እንደ ዞን ዘጠኝ ጦማርያን ያሉትን ሂስ የሚያቀርቡበትን የጸረ ሽብር ሕጉን በመጣስ ይወነጅላል። የዞን ዘጠኝ ጦማሪያን ለምሳሌ በዚህ ሆኖ ተከሰው ረጅም ጊዜ እስር ቤት ያሳለፉት በኦሮሚያ ክልል እየተካሄዱ ያሉትን ተቃውሞችንም በማንሳት ሚሼል ካጋሪ የኢትዮጵያ ጸጥታ ኃይሎች በሰላማዊ ሰልፈኞች ላይ እየወሰዱ ያሉትን እርምጃ ሰብአዊ መብትን የጣሱ ድርጊቶች ናቸው በማለት ከገለጹ በኋላ በአሁኑ ጊዜ ይላሉ፣ ሚሼል በአሁኑ ጊዜ የኃይል አጠቃቀማ ቸው ሕይወት ማጥፋት ጭምር በጣም እያየለ እና ከሚገባው በላይ እየሆነ ነው። ፖሊሶች የተሰበሰበ ህዝብ ላይ በቀጥታ እንደሚተኩሱ በዚህም ምክንያት የብዙ ሰዎች ሕይወት እንዳለፈ የዓይን እማኞች እየተናገሩ ነው። እንዲህ አይነቱ አፈናና ምንም አይነት የመናገርና በሰላማዊ መንገድ የመሰብሰብ መብት መንፈግ አሉታዊ መሆኑን ነው በአዲሱ ዘገባ እየገለጥን ያለ ነው። የአፍሪካ ህብረት የአውሮፓውያኑን ሁለት ሺ አስራ ስድስት ዓመተ ምህረት የሰብአዊ መብት አመት ብሎ ሰይሞታል። ሁለት ሺ አስራ ስድስት ደግሞ በአፍሪካ የተለያዩ የሰብአዊ መብትን ድንጋጌዎች እየተላለፉበት ኢዮቤልዩ የሚከበርበት አመት ነው ማለትም የአፍሪካ ቻርተር በሰብአዊ እና በህዝቦች መብት ላይ የተጻፈበትን ሰላሳ አምስተኛ ዓመት ቻርተሩ የሚተገበርበት ሰላሳኛው ዓመት እናም የአፍሪካ ፍርድ ቤት ምስረታ አስረኛ ዓመቱን የሚያከብርበት ዘመን ነው። ሚሼል ካጋሪ እነዚህ ሁሉ የመብት ድንጋጌዎች በዓሎች በሚከበሩበት ዓመት የአፍሪካ መሪዎች በቃላቸው እንዲገኙ አምነስቲ ኢንተርናሽናል ጥሪ አቅርበዋል።